ዶክተር ያዕቆብ በቅድሚያ ለጊዜው በጣም አመሰግናለሁኝ። ከአድማጮቻችን ጋር በቀጥታ እርስዎን ለማገናኘት ያህል ሙሉ ስምዎን እና አሁን የሚሰሩትን ያሉበትን ኃላፊነት ቢነግሩኝ። ያዕቆብ አርሳኖ ነው። በአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስ እና ዓለም አቀፍ ግንኙነት ትምህርት ክፍል ተባባሪ ፕሮፌሰር እና በናይል ጉዳይ ተመራማሪ ነኝ። ዶክተር ያዕቆብ በድጋሚ ለጊዜው በጣም አመሰግናለሁኝ። ግብፅ ውስጥ ወደ ተፈጠረው ሁኔታ እስቲ እንሂድና እንዴት ነው እርስዎ የሚመለከቱት በምሁር አይን ቅርብ የሚከታተሉት ነገር ስለሆነ የግብፅን ሁኔታ ወዴትስ ያመራል ብለው ያስባሉ? እንግዲህ አሁን ያለበት የግብፅ ሁኔታ እርግጥ ከጎረቤት አንጻር ስንመለከት በጣም የሚያሳዝን ነው። ሁለት የፖለቲካ ጎራ ተከፍለው እንዲህ አይነት መገዳደልና የጸጥታ መደፍረስ በሀገሪቱ መስፈኑ በጣም የሚያሳዝን ሆኖ ነው አየሁት። ግን ለማናቸውም እነዚህ ሁለቱ ኃይሎች ምናልባት እንደተባለውም ትንሽ ጋብ ብለው ወደ ውይይት ቢመጡ በመሀል የመቻቻል አቅጣጫ ከያዙ በመጀመሪያ ደረጃ የተጋጋለው የመገዳደሉ እና በመካከላቸው የተፈጠረው ትልቅ የፖለቲካ ችግር ረግበው ለወደፊቱ ቀስ ብለው ግንኙነታቸውን አሻሽለው ስለ ሀገራቸው ሰላም ሊያስቡ ይችሉ ይሆናል። እንግዲህ ይሄ ተስፋ ነው። ለጊዜው ግን የተጋጋለው ሁኔታ በጣም አስኪ ሆኖ ነው የሰነበተው። በቀጥታ የዚህ የዚህ መፍትሄ ይሄ ነው ለማለት በጣም አስቸጋሪ ነው። ለምንድን ነው አስቸጋሪ የሚሆነው ዶክተር ያቆብ? አስቸጋሪ የሚሆነው የሙስሊም ወንድማማ ች እንደምታውቀው ለረዥም ዘመናት ተገፍተናል፣ ተጨቆነናል እና ተበድናል ስሉ ቆይተው አሁን ባለፉት ሶስት አመታት በሆነው የህገብስ አጠቃላይ እንቅስቃሴ የተነሳ ጊዜ መጥቶልናል ብለው እንደ ሁኔታው አብዛኛው ደጋፊ መራጭ ድጋፍ ስልጣን ይዘናል ብለውም ነበረ። ነገር ግን አሰራራቸው ትንሽ ከአጠቃላይ ከግብጽ ጥቅምም ሆነ ከተጻራሪዎቻቸው አንጻር ሲታይ ለሀገሪቱም ብዙ የማይበጅ ነገር ሰሩ ተብሎ ስለታሰበ እነሱ እንግዲህ በሀይል ከስልጣን እንዲወርዱ ተደርጓል። በዚህ ቁጭት የተነሳ አቅማቸው ከወታደራዊ ኃይሉ አነስተኛ ሆኖ ቢገኝ በቁጭት በቁርጠኝነት እና በቁጣ እየተጋጋሉ ስላሉ እንግዲህ ይሄ ግለት እስክ ረብ ድረስ ጊዜ ስለሚፈጅ ነው አስቸጋሪ የሚሆነው። ዶክተር ያዕቆብ እርሶ እንደ ፖለቲካል ሳይንስ ምሁር እና ከጎንም ከውጭ ሆኖ እንደሚመለከት ባለሙያ፣ ይሄ መፍትሄ ብቻ ነው ግብፅን ከዚህ ቀውስ ሊያወጣት የሚችል ብለው አንድም ይሁን ሁለት እንደ አማራጭ ሊያቀርቡ የሚችሏቸው ሀሳቦች አይኖሩም ቢጠየቁ እንግዲህ እኔ አሁን ከውጭ ሆኜ ስመለከት የፖለቲካ ጉዳይ መቼም በልህ እስከ ጫፍ የሚደረስበት ነገር አይደለም። ስለዚህ አሁን ያለው ሁኔታ ምንድን ነው? የወታደራዊ ኃይል ከፍተኛው የሀገሪቱ የበላይ ኃይል ስለሆነ ጸጥታውን በቁጥጥሩ ስል ስላለ እስር ቤቱንም፣ እንደዚሁም ደግሞ እርግጠኛ ነኝ ብዙሀኑን የሀገሪቱን ዝምተኛ ክፍልና ጸረ ሙስሊም ወንድማማቾች አቋም ያላቸውን ከኋላው ስላሰለፈ፣ ሁለተኛ በአለም አቀፍ ደረጃም ቢሆን ብዙ የግብጽ ጉዳይ ያገባናል የሚሉ ሀያላንም ከሙስሊም ወንድማማቾች የበለጠ ወደ ወታደራዊ ሀይል አዘን ብለው ስለሚታዩ ይሄ ደግሞ ከጥቅማቸው አንጻር ሲታይ እና ከጂኦ ፖለቲካ አንጻር ሲታይ የሚመስልም የሚያስገድም ነገር ስለሆነ ሙስሊም ወንድማማቾቹ ያሉበትን አቅም መዝነው ሲያበቁ ትንሽ አንድ በኋላ ኋላ ተመልሰው ወደ እርቅ ቢሄዱ የተሻለ ይመስለኛል። እርግጠኛ ነኝ የፈለጉትን አላገኙም፣ የሚፈልጉትንም የሚያገኙ አይመስለኝም። ይሄ ሁኔታው ነው እንግዲህ ከመተላለቅ እንደዛ ቢሆን አንድ መፍትሄ ነው ብዬ አስባለሁ። ወተዳያሉ ወደ ኋላ የሚመለስ ስላልመሰለኝ ነው። ትጥቅ ያነሳሉ ብለው ያስባሉ የሙስሊም ወንድማማችነት ሰዎች እንግዲህ የሚመስለው እና አሁን በተለይ ዛሬ የሚያደረጉት ሰልፍ የቁጣ ሰልፍ አይነት ስለሆነ የቁጣ ቀን ነው ብለው የሰየሙት እለቱንም የቁጣ ቀን ብለው የጠሩትም ሰልፍ ስለሆነ በዚህም ዋጋ የተከፈለበት ነው። ስለዚህ ትጥቅ ማንሳት በቀጥታ ፊትለፊት የሚቸግራቸው ይመስለኛል። ነገር ግን ባለፉት ሰማንያ አመት ሙሉ አንደርግራውንድ ማለት በድብቅ ሲታገሉ የቆዩ ስለሆነ ምናልባት ወደዚያው ሊመለሱ ይችላሉ። ይህም አንድ ጊዜያዊ መፍትሄ በስገኝላቸው የወደፊት አቅማቸውን ለመገንባት ሌላም ወገን ትንሽ ለማስቸገር ለወደፊት አሁን የሚያስቡትን ነገር ስራ ላይ ለማዋልና የፈለጉትን የስልጣን ጥያቄ ለማሟላት ወደ ህቡእ ሊገቡ ይችላሉ ብዬ ነው የማስበው። የቀጥተኛ ትጥቅ ምናልባት ትንሽ አስቸጋሪ የሚሆንባቸው ይመስለኛል መቼም የግብፅ ነገር ሲነሳ ኢትዮጵያውያን ስሜታቸው መንፈሳቸው መነቃቃቱ አይቀርም ምክንያቱም በአባይ ጉዳይ የቅርብ ግንኙነት አለን የሃይማኖትም እንደዚህ ግንኙነት በሁለቱ ሀገሮች መካከል እንዳለ ይታወቃል በሁለቱም ሃይማኖቶች በኩል እና እንዴት ነው እርስዎ የሚገመግሙት የግብፅን ሁኔታ አሁን የተፈጠረውን ከኢትዮጵያ ጋር እኔ ከማዳምጠውና ከነ ጋር እንደ አልፎ አልፎ በዚህ ጉዳይ አንስቶ ከሚጫወቱ ሰዎች አንጻርም ስመለከት ከማነባውም እና ከሚገምተውም እንደው ስሜቶች በኢትዮጵያ በኩል ትልቅ አዘኔታ ነው ያለው። ማለት በቀጥታ በሃይማኖቶች አንጻር ያየሁትና የገመገምኩት ነገር የለም። ግን በአጠቃላይ ከኢትዮጵያ ጥቅም አንጻር እንደዚሁም ደግሞ በናይል ጉዳይ ለረዥም ጊዜ በድርድርም እንደገናም በኮሚቴዎችም ደረጃ በሁለትዮሽም በሶስትዮሽም እንደ በአጠቃላይ በተፋሰሱ ደረጃ ሲደረጉ የነበሩ ነገሮች በሙሉ ግብፅም ሰላም ሆና፣ ኢትዮጵያም ሰላም ሆና፣ ሌሎች ሀገሮችም ተረጋግተው በየመድረኩ መጥቶ ለመነጋገር የሚቻልበት መንገድ ትንሽ ከደፈረሰ ጉዳቱ ለነሱ ብቻ ሳይሆን ለኢትዮጵያም ቢሆን የሚመች እና የሚያዝናና ነገር አይሆንም። ምክንያቱም የተቸገረ የተበጠበጠ እና ችግር ውስጥ ያለ ጎረቤት ምንጊዜ እንደሆን የተረጋጋ ሊሆን ስለማይችል ሀሳቡም ሆነ መጠኑ ምን እንደሆነ ስለማይታወቅ በዚህ አንጻር ለኢትዮጵያ ትንሽ ምቾት የሚሰጥ ነገር አልመሰለኝም። በቀጥታ በግብፅ ያለው ጉዳይና ጭቅጭቅ ኢትዮጵያን እንዲጎዳል ወይም እንዲያረጋታል የሚል ቀጥታ ነገር አይታየኝም። ግን በተዘዋዋሪ መንገድ እዛ ያለው ብጥብቅ የነሱ የፖለቲካ አካሄድ ድክመት ስለሆነ ለዲፕሎማሲም ሆነ ለግንኙነት አስቸጋሪ ሊሆን ይችላል። እንግዲህ አንድ እርምጃ ምናልባት ለእኛ ምቾት ትከለክላል፣ ይነሳል ብዬ ነው የማስበው። በአሁኑ ጊዜ ኢትዮጵያ ውስጥ መንግስትና ሙስሊሞች መካከል ከተፈጠረው አለመግባባት ጋር የሚያነጻጽሩ ሰዎች አሉ። ግብጽ ውስጥ ያለውን ሁኔታ እና በዛ በኩል የሚፈጥረው የምሳሌነት ወይም ወደ ሌላ አቅጣጫ የመሄድ አዝማሚያ ኢትዮጵያ ውስጥ ሊንጸባረቅ ይችላል ብለው ያስባሉ። እነዚህ ሁለቱ ሁኔታዎች በማህበራዊ አደረጃጀታችንም ሆነ በታሪካዊ አካሄዳቸው አኳኋናቸው የተለያዩ ነገሮች ይመስሉኛል። እንግዲህ በግብጽ ውስጥ ሀገሪቱ አብዛኛው የሙስሊም ሀገር ነው። ለብዙ መቶ አመታት ሙስሊሞች ሲያስተዳድሩት የነበረ ሀገር ነው። ባለፉት ሰማንያ ዘጠና አመታት ሙስሊሞች በግብጽ ውስጥ በአርበኝነት ተሰልፈው ለነጻነት ምንም ከፍተኛ መስዋዕትነት ያደረጉበት የተዋጉበት ነው። በዚህ የተነሳ የሙስሊም ወንድማማቾች በሀገሪቱ ውስጥ መስዋዕት በመክፈልም ሆነ ለሀገሪቱ ደህንነት በአንደኛ ደረጃ ተሰልፈን፣ በየጊዜው የሚመጡ የወታደሩ ሀይሎች ይህንን ቦታችንን ነጥቀው እኛንም ጨለማ ውስጥ ከተቱ ነው የሚል ቁጭት ያለበት ነው። በኢትዮጵያ ውስጥ የዚህ አይነት የጎላ በሙስሊሞች እና በሌሎች ፖለቲከኞች መካከል ያለ ነገር ሊመዛዘን የሚችል አይመስለኝም። እዚህ አካባቢ ያለው ምናልባት ብዙ የሙስሊም ተንቀሳቃሾች የበለጠ የፖለቲካም ሆነ ሌላ ጥቅም ማግኘት አለብን፣ ይሄ እስካሁን ድረስ አልሆነልንም የሚል አስተሳሰብ ሊኖራቸው ይችል ይሆናል። ግን ሁለቱ እንደው በቀጥታ ሊመዛዘኑና ሊወዳደሩ የሚችሉ አልመሰለኝም። ዶክተር ያዕቆብ ግብጽ በአካባቢው አሜሪካ ካሏት ግዙፍ የሚባሉ ወዳጆች አንዷ ነች። በአሁኑ ጊዜ ደግሞ አሜሪካ የግብፅን ጊዜያዊ መንግስት አቋም እያወገዘች ነው ያለችው። እንደም ወታደራዊ ልምምዷንም ሰርዛለች። ይሄ ነገር ወደ መቃቃር በሄደ ቁጥር ምዕራቡም እንደዚሁ ውግዘቱን ባበዛ ቁጥር ለሩሲያና ለቻይና አንዳች ክፍተት በዛ ይፈጥርና ዘለው እንዲገቡ ሁኔታዎችን ያመቻቻል በዚህ ሁኔታ ውስጥ የሚሉ አስተያየት ሰጪዎችም ይሰማሉ። እርስዎ እንዴት ነው ይህንን ዓለም አቀፍ ሁኔታ የሚመለከቱት? የቻይናና የሩሲያን ትንሽ እንደው ከማንሳታችን በፊት ምናልባት ትንሽ ራቅ ያለ ነገር ሊሆን ይችላል። አሜሪካ እዚህ አካባቢ የረዥም ጊዜ ወዳጅነት አላት። ለግብፅ ወታደራዊ ስልጠናም ሆነ ወታደራዊ መሳሪያ ከፍተኛ የሆነ ገንዘብ እንደምትለግስ የታወቀ ነው። እንደዚሁም የግብፅን ኢኮኖሚ ለረጅም ጊዜ ስትደግፍ የነበረች ሀገር ነች። እዚህ አካባቢ ደግሞ ግብፅ ከአሜሪካ ጋር አብራ ተባብራ መስራቷ ለአሜሪካ እጅግ በጣም ሲጠቅም የቆየ ነገር ነው። በአኳያውም ደግሞ የአሜሪካና የግብፅ ትብብር የእስራኤልንና የአሜሪካንን ሕብረት በአንድ ላይ የሚያያይዝ ነው። ግብፅ ቀጥታ ከአሜሪካ ጋር ያላት ወዳጅነት ከእስራኤልም ጋር እንደው ትልቅ ወዳጅነትን ባይኖር በስምምነት ደረጃ በመቻቻል እና በአንዳንድ ጸጥታ ሁኔታዎች በመተጋገዝ ደረጃ ላይ አድርሷታል። እንግዲህ አሜሪካ ለጊዜው ወታደራዊ ልምምዱን ሰረዝኩም ብትል ሌሎች ነገሮችን እንደዚሁ ሰርዛ በሯን ለግብጽ የምትዘጋ መስሎ አይታየኝም። ምክንያቱም አሜሪካ እዚህ መቆየት ትልቅ የጆክ ፖለቲካ ጥቅም አላት። ለዚህ ደግሞ ግብጽን የሚያክል ግብጽን የሚተካ ሌላ ሀገርም ያላት አይመስለኝም። የኢራን ጉዳይ አለ። ሌሎች ደግሞ የሙስሊም ሀገሮች ላይ የምነሱ እንቅስቃሴዎች አሉ። ስለዚህ ይህንን አካባቢ ክፍት አርጋ ለሩሲያም ሆነ ለቻይና ወይም ደግሞ ለሌላ ማናቸውን ወገን ዝም ብላ ጥላ የምትሄድ አይመስለኝም። ስለዚህ አሜሪካ ከግብጽ ልትላቀቅ የምትችልበት እና የምትፈቅድበት በጣም የቀረበ ሁኔታ ያለ አይመስለኝም። ዶክተር ያዕቆብ አርሳኖ ለጊዜው ለሰጡኝ ማብራሪያ ለፈጣን አስተያየቶ እጅግ በጣም አድርጌ አመሰግናለሁ። Now look.